ሰባት ወጣቶች በጽሑፍ የተዘጋጀው ክስና የሰነድ ማስረጃ ብዛቱን በአግራሙ ሲመለከቱ ታዝበናል። በተለይ ያንዳንዶቹ ሁለት ዶሴ ያክላል። ክሱ ከመርዘሙ የተነሳ ሦስቱ ዳኞች በቅብብሎች ለማንበብ አንድ ሰዓት ከአስር ደቂቃ ፈጅቶባቸዋል። ክሱ በፌስቡክ፣ በኢሜይል፣ በስልክ እንዲሁም ቡና እየጠጡ ያወሩትን ዝርዝር ንግግር ሳይቀር ያካተተ ሲሆን ሰብሰብ ተደርጎ ሲቀርብ በ2001 ዓ ም የወጣውን የጸረ ሽብር ሕግ በመተላለፍ በዋና ወንጀል አድራጊነትና ወንጀሉ የሚያመጣውን ውጤት በመቀበል በተወካዮች ምክር ቤት አሸባሪ ከተባለው የኦነግ አመራር አባላት ጋር ግንኙነት በማድረግ አባላትን ለተለያዩ ዓላማ መመልመላቸውን ከአመራር አባላቱ ለዓላማቸው ማሳኪያ በስም በተጠቀሱ ባንኮች ገንዘብ ሲቀበሉና ሲያስተላልፉ እንደነበረም ከኦነግ አመራር አባላት ተልእኮ በመቀበል በተለያዩ የኦሮሚያ አካባቢዎች አመፅን የሚቀሰቅሱ ቃለመጠይቆችን በማድረግ ዜና ፕሮግራምና አመፅ ቀስቃሽ የተባሉ የኦነግ ባንዲራ የኢሬቻ አመፅ የተካተቱባቸው በቪዲዮ ምስል የተቀነባበሩ ዘፈኖች ያሰራጩ እንደነበረ እነዚህን ዜናዎችና ሙዚቃዎች በስም ለተጠቀሱ የኦነግ አመራር አባላት በኢሜይል መላካቸውን ተቀባዮቹም በዩቲዩብና በተለያዩ ማህበራዊ ድረገጾች እንዲሰራጩ ማድረጋቸውን በአጠቃላይ ሰገሌ ቀሮ ቢሊሱማ ኦሮሞ ማለትም የኦሮሞ ወጣቶች የነፃነት ድምፅ ለሚባለው የሬዲዮ ፕሮግራም ዜና፣ ቃለምልልስ፣ አመፅ ቀስቃሽ የተባሉ በምስል የተቀነባበሩ ዘፈኖች ሲልኩ እንደነበረ እና ውጭ አገር ለሚገኙ የኦነግ አመራር አባላት የተለያዩ መረጃዎችን በኢሜይልና በስልክ ይሰጡ እንደነበር በክሱ ተዘርዝሯል። ተከሳሾቹ ክሱ ግልጽ መሆን አለመሆኑን እያንዳንዳቸው ተጠይቀው ግልጽ ነው ሲሉ መልስ ሰጥቷል። ችሎቱ የተከሳሾቹ የመጀመሪያ ደረጃ የጽሑፍ መቃወሚያ አዳምጦ ብይን ለመስጠት ለሐምሌ 7 2009 ዓ ም ተለዋጭ ቀጠሮ ይዟል። ተከሳሾቹ ጉዳያቸው ከማዕከላዊ ምርመራ ወጥተው ማረሚያ ቤት ሆነው እንዲከታተሉም ችሎቱ አዟል። ከወጣቶቹ አንዳንዶቹ ዘፋኞች፣ የፊልም ዳይሬክተርና በግል ሥራ የሚተዳደሩ መሆናቸውን ለማወቅ ተችሏል። ለዶች ቨለ ራዲዮ ለተጠናቀረው ዘገባ ዮሐንስ ገብረ እግዚአብሔር ነኝ ke Addis Ababa